ጥያቄ 24 የተወሰኑ የማስነጠስ ስነ ስርዓቶችን ወይም አዳቦችን ጥቀስ። መልስ፣ አንደኛ ሲያስነጥሰን እጅን ወይም አንዳች ልብስ ወይም መሐረብ አፍ ላይ ጣል ማድረግ፣ ሁለተኛ ካስነጠሰን በኋላ አልሐምዱሊላህ በማለት አላህን ማመስገን፣ ሦስተኛ ወንድሙ ወይም ባልንጀራው የርሐሙከላህ ترجموم الله يزن الله يبلو عند الزاكالوت يهديكم الله ويصلح بالكم ترجموم الله يمره قد يهنم يستكاك لله يبلو